Spore. በኢትዮጵያ አስተናጋጅነት በቀጠለው የምስራቅና የመካከለኛው አፍሪቃ ከ17 ዓመት በታች የእግር ኳስ ሻምፒዮና ዋሊያዎቹ የመጀመሪያ የምድብ ጨዋታቸውን በድል ጀምረዋል። ኢትዮጵያዊቷ ልቅና አምባው የስፔን ሶሪያ ከተማ የ800 ሜትር የአገር አቋራጭ ሩጫ ውድድር አሸንፋለች። ብዙዎችን ቁጭ ብድግ እያደረገ የመጨረሻዎቹን ተሳታፊ ሀገራት መለየቱን የቀጠለው የዓለም ዋንጫ ማጣሪያ በሳምንቱ የመጨረሻ ቀናት ሰፊ ትኩረት ስቧል። ጤና ይስጥልን አድማጮቻችን፣ አትሌቲክስን ጨምሮ ሰፊውን ጊዜ በእግር ኮምፓስ ላይ ያተኮረው የዕለቱ የስፖርት ዝግጅታችን እነሆ ጀመረ። ታምራት ዲንሳኔ አብራችሁን ቆዩ። በስፔኗ የሶሪያ ከተማ ያስተናገደችውና የወርቅ ደረጃ የተሰጠውና ተዘዋዋሪ የአገር አቋራጭ የሩጫ ውድድር ትናንት እሁድ ተካሂዷል። ከኬንያውያኑ ውያኑ ሼሊያ ጃቤትና ኖሺን ኪሚጉ ብርቱ ፉክክር የገጠማት ልቅና አምባው በመጨረሻ ነፋሻማውን የሶሪያ የ8ሺህ ሜትር የአገር አቋራጭ የሩጫ ውድድር በአሸናፊነት አጠናቃለች። የገባችበት ሰዓትም 27 ደቂቃ ከ25 ሰከንድ ሆኖ ተመዝግቧል። ኬንያውያኑ ሼሊያ ጃቤትና ኖሽን ኪሙጉ ሁለተኛና ሶስተኛ በመሆን አጠናቀዋል። ልቅና አምባው በስፔኗ ከተማ በተመሳሳይ ውድድሮች ስታሸንፍ ይህ ለሁለተኛ ጊዜ ነው። በወንዶች ምድብ በተመሳሳይ ርቀት የተደረገውን ውድድር ኬንያዊው ማቲው ኪፕሳንግ አሸንፈዋል። ርቀቱን ለማጠናቀቅ 23 ደቂቃ ከ10 ሰከንድ የወሰደበት ኪፕሳንግ የስፔኗን የሶሪያ ሀገር አቋራጭ ውድድር ሲያሸንፍ ይህ ለሶስተኛ ጊዜ ነው። በውድድሩ ሌላው ኬንያዊው ኪፕሪቶ ሁለተኛ ሲወጣ፣ ትውልደ ብሩንዲ ስፔናዊው ቴር ኒዲንኩምናዮ ሶስተኛ ደረጃ አግኝቷል። እግር ኳስ ካለፈው ቅዳሜ ህዳር 6 ቀን 2018 ዓ ም የጀመረውና እስከ ህዳር 23 ቀን የሚቀጥለው የምስራቅና የመካከለኛው አፍሪካ ሀገራት ሴካፋ ዋንጫ አዲስ አበባና ድሬዳዋ ውስጥ ተጀምሯል። አስር የቀጠናውን ሀገራት እያሳተፈ በሚገኘው ውድድሩ የኢትዮጵያ ከ17 ዓመት ብሔራዊ ቡድን በመክፈቻ ጨዋታው የሩዋንዳቻውን ሁለት ለዜሮ በማሸነፍ አጀማመሩን አሳምሯል። ዋናውን ብሔራዊ ቡድን የመተካት ትልቅ ተስፋ የተጣለበት ቡድኑ ያለበትን ደረጃ፣ የውድድሩ ዝግጅትና የተሳታፊ ሀገራት ተወዳዳሪ አቅም እንዴት ይታያል ስንል በኢትዮ ኤፍኤም 107.8 የኢትዮ ስፖርት መርሃ ግብር ዋና አዘጋጅ ምስጋናው ታደሰን በስልክ አነጋግረነዋል። ሊሉ ካገኘችበት ጊዜ አንስቶ ጥሩ ዝግጅት ስታደርግ ነበረ። ትልቁ ችግር የነበረው ነገር ምንድን ነው? ኢትዮጵያ እድሉ ብታገኝም ጨዋታዎቹን የት ታደርጋለች የሚለው ነገር ነበረ ትልቁ ጥያቄ። ምክንያቱም አዲስ አበባ ላይ የሚገኘው የአበበ ቢቂላ ስቴዲየም እንደዚሁም ደግሞ ድሬዳዋ የሚገኘው የድሬዳዋ አልማ ስቴዲየም በካፍ እውቅና፣ እንዲሁም ዙሪያ እንደውም የድሬዳዋ ስቴዲየም ለሴቶቹ የአፍሪካ ዋንጫ ማጠሪያ ነበር። በርበረቦ ሸለመገል ይሆናል ትልቁ ችግር የነበረው ይህንም ማስታ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ከካፍ ሰዎች ጋር በመነጋገር በስተመጨረሻ ይህንን የአበበ ቢቂላ ስቴዲየም እና የፌዴራል ስቴዲየም እንዲፈቀዱ የማድረግ ትልቅ ስራ ሰርተዋል። ከዛ በኋላ ግን በሁሉም ረገድ ለዝግጅቱ በልኩ ቆንጆ የሚባል ነው። አስር ሀገራት ናቸው በውድድሩ ላይ ተሳታፊ የሚሆኑት አስሩም ሀገራት ወደ አዲስ አበባ ሲሆኑ ደማቅ አቀባበል ነው የተደረገላቸው አምስቱ አዲስ አበባ ላይ እንዲቆዩ አምስቱ ደግሞ ድሬዷ እንዲጓዙ የተደረገው ሴካፋ በዙር መጭም እንዳለን አቅም በመሰንግሮ ና በኩል ጥሩ ነገር ተመልክተናል ማለት ይቻላል። እንደው ዋናው የብሔራዊ ቡድን በወቅቱ ያለው አቋም መውረድ ተተኪ ለመመልከት አስገዳጅ ሁኔታ እየፈጠረ ነውና፣ በእርግጥ በአንድ ጨዋታ የቡድኑን አጠቃላይ አቋም መግለጽ አስቸጋሪ ነው፣ አሁን ባለው ውጤት ማለት ነው። ቡድኑ ምን ያህል የተደራጀ ዝግጅት ነበረው? ምን ያህል ተስፋ ሰጪ ነው ትላለህ? እንግዲህ እድሉን ካገኘንበት ጊዜ ጀምሮ ነው ወደ ተቃውሽ ምርመራ የተመጣው። እዚህ አዲስ አበባ ውስጥ አንድ አካዳሚ አለ፣ ስሪ ፖይንት የሚባል አካዳሚ እና እዛው ካምፕ ውስጥ ሆነው ልጆቹ እዛው እየተማሩ እዛው በመመዳቸውን የሚሰሩት እና በጣም ተስፋ የተጣለባቸው በርካታ ልጆችን እየተመለከትበት ያለ አካዳሚ ነው። የመጀመሪያ ትኩረታቸውን ያደረጉት ከእነዚህ አካዳሚ ጊዜ ተጫዋቾችን የመመልመል ነው። ከዛ በኋላ ደግሞ ከተለያዩ ክልሎች የወጣት ቡድኖች ውስጥ የሚደረጉ ውድድሮችን፣ ጨዋታዎችን በመመልከት እንዲመለመሉ ተደርገዋል። ሶስት ሳምንት በዝግጅት አሳልፈዋል። ጥሩ የሚባለው የዝግጅት ጊዜ ነው ያገኙት አሰልጣኝ እዚህ መርም ውድድሩ ከመጀመሩ በፊት በነበራቸው ጋዜጣዊ መግለጫ ይሄን ነገር አንስተዋል። ጥሩ ክህሎት ያላቸው ልጆች አምጥተናል ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጂራ ውድድሩ ከመጀመሩ በፊት በነበረው ጋዜጣዊ መግለጫ ላይ ያነሱት አንድ ሀሳብ ነበረ ሐሙስ ዕለት እና በጣም በከፍተኛ ሁኔታ እዚህ ቡድን ላይ ኢንቨስት አድርገናል። እዚህ ቡድን ላይ ያወጣነውን ወጪ ግማሹን ያህል እንኳን ዋናው ብሔራዊ ቡድን ላይ አላወጣንም የሚል ነገር አንስተዋል። ትልቁ ህልማቸው አሁን የጀመሩት ሮድ ቱ ትዌንቲ ትዌንቲ ናይን የሚባል እና በሀያ ሀያ ዘጠኝ እነዚህ ልጆች በዋናው ብሔራዊ ቡድን ውስጥ ተካተው እዛ ደረጃ ላይ ደርሰው ጠንካራ በአፍሪካ መድረክ ላይ ጠንካራ የተባለ ተፎካካሪ ብሔራዊ ቡድን ለመገንባት ነው የሚል እቅድ ተይዞ ነው እየተሰራ ያለው። የልጆቹን እንቅስቃሴ በአንድ ጨዋታ መደምደም ቢከብድም ከሩዋንዳ ጋር የነበረውን ጨዋታ እንደተመለከት ነው ግን እጅግ በጣም ተስፋ የሚጣልባቸው ሳይንሳዊ ስልጠናን ደግሞ ለመተግበር የሚሞክሩ ተስፈኛዎች እንዳሉን መመልከት ይችለናል። መልካም። እንደው ኢትዮጵያ የመጫወቻ ስቴዲየሞችን ባለማሟላቷ በርካታ ዓለም አቀፍ ጨዋታዎችን ከሀገር ውጭ ለማድረግ የተገደደችበትን አጋጣሚ እናስታውሳለን። ያ ችግር አሁንም አልተቀረፈም። እንዲያውም የፌዴሬሽኑ ፕሬዚዳንት ከሰሞኑ በአንድ መድረክ ላይ ከተናገሩት እንደተረዳሁት ባለፉት ዓመታት ለብሔራዊ ቡድኑ የውጭ ጉዞዎች የወጣ ወጪ በሀገር ውስጥ በርካታ ስቴዲየሞችን መገንባት የሚያስችል እንደነበረ ገልጸዋል። በዚህ ረገድ አሁንስ እንደው ተስፋ የሚሰጥ ነገር ይኖር ይሆን? መልካም አሁን ትልቁ ተስፋ ሰጪው ነገር ትናንትናም በባህር ዳር እንደዚሁ ጉብኝት ተደርጎ ነበረ። የባህር ዳር ስቴዲየም በጥሩ ሁኔታ ወደ ማጠናቀቁ ደረጃ ላይ ደርሷል። በከተማው ሙሉ ለሙሉ ተጠናቋል። የግዙፍ ስክሪኖች ተከላ ስራ ነው እየተከናወነ የሚገኘው። ሌሎች የውጽ ፋሲሊቲዎች እየተስተካከሉ ነው። ከዚህ ቀደም እንደተገለጸው እንግዲህ በአራት ወር ውስጥ ይደርሳል ተብሏል። የባህር ዳር ስቴዲየም ጥሩ ተስፋ አለው። ምናልባት በቀጣይ ብሔራዊ ቡድኑ ላሉበት ዓለም አቀፍ ጨዋታዎች እሱ በፍጥነት ይደርሳል ብለን እናስባለን። አዲስ አበባ የሚገኘው የአዲ አበባ ስቴዲየም ግን አሁንም አንደኛው የስቴዲየሙ ክፍል ወደ መጠናቀቁ ተቀርቧል። ሌሎች የሚቀሯቸው ነገሮች አሉት። ደረጃ በደረጃ እየተሰሩ እንደሆነ ነው እየተነገረ የሚገኘው። ሰሞኑንም በሌላ ጉዳይ ላይ ብቅ ብዬ ተመልክቼው ነበረና እሱ ግን ምናልባት በዚህ አመት መጨረሻ ድረስ በኢትዮጵያ የዘመን አቆጣጠር መጨረሻ ድረስ ምናልባት እሱን ለማድረስ ጥረት እየተደረገ ይገኛል። የባህር ዳሩ ግን በቅርቡ ይደርሳል ተብሎ ነው የሚታሰበው። ደረጃ አሉት። በሁለት አመቱ ስድስት ስቴዲየም ደረጃቸው ላይ ደሞ እንሰራለን ተብሏል። የአዲስ አበባ ስቴዲየም ደግሞ ከዚህ በኋላ ሙሉ በሙሉ ኢንተርናሽናል ውድድሮችን ማከናወን እንደማይችል ሐሙስ ለት የሴካፋን ውድድር አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። አሳሳቢ ነው ያሉት ነገሮች በአጠቃላይ ሲታዩ መልካም ምስጋናው ታደሰ ከአዲስ አበባ አመሰግናለ። የዓለም ዋንጫ ማጣሪያ በሳምንቱ የመጨረሻ ቀናት በተለያዩ ክፍለ ዓለማት የዓለም ዋንጫ ማጣሪያ ጨዋታዎች ተደርገዋል። ከአፍሪቃ ምድብ ሁለትና ምድብ ሶስት ሁለተኛ ሆኖ የመጀመሪያ የምድብ ማጣሪያቸውን ያጠናቀቁት ዲሞክራሲያዊት ሪፐብሊክ ኮንጎና ናይጄሪያ የጥሎ ማለፍ ሀገራትን ለመቀላቀል ትናንት እሁድ ምሽት ያደረጉት ጨዋታ መደበኛ የጨዋታው ጊዜ አንድ አቻ ነበር የተጠናቀቀው። አሸናፊውን ለመለየት ወደ መለያ ምት ያመራው የሁለቱ ብሔራዊ ቡድኖች ትንቅንቅ አንዱን የግድ መለየት ነበረበትና የማታ ማታ አቦ ሸማኔዎቹ ኮንጎዎች ንስሮቹን ከቀጣዩ ዓለም ዋንጫ አስቀርተው ወደ ቀጣዩ የጥሎ ማለፍ ውድድር ማለፋቸውን አረጋግጠዋል። በመለያምቱ ኮንጎ ናይጄሪያን አራት ለሶስት አጠቃላይ ውጤት አሸንፋ ወደ የዓለም ዋንጫው መድረክ አንድ እርምጃ መጠጋቷን አረጋግጣለች። በሳምንቱ የመጨረሻ ቀናት ከተስተናገዱ ድንቅ የዓለም ዋንጫ የማጣሪያ ጨዋታዎች አንዱ የነበረው በጣሊያንና የኖርዌይ ብሔራዊ ቡድኖች መካከል በሚላን ሳንሲሮ የተስተናገደው ግጥሚያ የብዙሃኑን ቀልብ የገዛ ነበር። በትናንት ምሽቱ ጨዋታ ግብ የማስቆጠሩን ቅድሚያ ሰማያዊዎቹ ቢወስዱም በታሪኩ ካቲናው ተብሎ የሚታወቀው የጣሊያን ተከላካይ ክፍል ታሪክ መሆኑን ባሳየበት ምሽት በሰሜን አውሮፓዊቷ ሀገር አራት ለአንድ ለመሸነፍም ተገዷል። ኖርዌይ ጣሊያንን በደርሰው መልስ ሰባ ለአንድ በማሸነፍም በሁለቱ ሀገራት የግንኙነት መድረኮች ታሪክም አዲስ ታሪክ መጻፍ ችላለች። በአውሮፓ ምድብ ዘጠኝ ውስጥ የተደለደለችው ኖርዌይ በማንቸስተር ሲቲው ኤርሊንግ ሃላንድ ፊት አውራሪነት የምድብ ማጣሪያ ሁሉንም ጨዋታዎች በማሸነፍ በ24 ነጥቦች ወደ ታላቁ የውድድር መድረክ በኩራትና በክብር መቅረብ ችላለች። ከምድቡ በሁለተኛ ደረጃ ላይ የምትገኘው ጣሊያን በዓለም ዋንጫ ለማለፍ ሌላ የጥሎ ማለፍ ውድድር ይጠብቃል። أتعلم በሌላ የዓለም ዋንጫ ማጣሪያ ትናንት ምሽት በምድብ ስድስት ውስጥ የተደለደሉት ሃንጋሪና አየርላንድ ሁለተኛ ሆኖ ለማጠናቀቅ ያደረጉት ብርቱ ፍልሚያ ለዋንጫ ከሚደረግ ትንቅንቅ የተለየ አልነበረም። ሃንጋሪ ያስተናገደችው የምሽቱ ጨዋታ እስከ ዘጠና ስድስተኛው ደቂቃ ድረስ ሁለታቻ የነበረ ሲሆን በዚህ ስሌት የሊቨርፑሉ የጎል አዳኝ ዶሚኒክ ሶባስ ላይ የሚመራው የሃንጋሪ ብሔራዊ ቡድን ሁለተኛ ሆኖ በማጠናቀቅ ወደ ጥሎ ማለፍ የሚያምራውን ውጤት እንደጨበጠ ነበርም። ነገር ግን የምሽቱ የጨዋታው ኮከብና በአንድ ጨዋታ ሀትሪክ መስራት የቻለው ትሮይ ፓሮት የሃንጋሪያንን ህልም ያጨለመች ለራሱ ሀትሪክ ያስገኘችና ለሀገሩ ወደ ዓለም ዋንጫው መድረክ ያስጠጋችውን ጎል ሲያስቆጥር ስቴዲየሙ የተናጠ ነበር የመሰለው። የእግር ኳስ የመወደድ አንዱ ማሳያ ሆኖም አልፏል። የዓለም ዋንጫ የማጣሪያ ውድድሮች የበርካታ ሀገራትን የቀጥታ ተሳታፊነት አረጋግጧል። በዚህም ከአፍሪካ አልጄሪያ፣ ኬፕ ቨርዴ፣ ግብፅ፣ ጋና፣ አይቮሪኮስ፣ ሞሮኮ፣ ሴኔጋል፣ ደቡብ አፍሪካና ቱኒዚያ በቀጥታ ኃላፊነታቸውን አረጋግጠዋል። በአውሮፓ ምድብ ክሮሺያ፣ እንግሊዝ፣ ፈረንሳይ፣ ኖርዌይ እና ፖርቹጋል ማለፋቸውን ሲያረጋግጡ ከደቡብ አሜሪካ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኤኳዶር፣ ፓራጓይ እና ዩራጋይ በቀጥታ የተሳታፊነት ትኬታቸውን በጊዜ ቆርጠዋል። ከኢስያ ምድብ አውስትራሊያ፣ ኢራን፣ ጃፓን፣ ዮርዳኖስ፣ ቃጣር፣ ሳውዲ አረቢያ፣ ደቡብ ኮሪያና ኡዝቤክስታን በታላቁ የውድድር መድረክ ተሳታፊነታቸውን አረጋግጠዋል። የውድድሩ ጥምር አዘጋጆች ካናዳ አሜሪካና ሜክሲኮን ጨምሮ የኦሽኒያ ተወካይ ኒውዚላንድ በዚሁ የውድድር መድረክ የምንመለከታቸው ብሔራዊ ቡድኖች ናቸው። በቀሪ የማጣሪያ ጨዋታዎች በተለይ ከአውሮፓ ምድብ ከዛሬ ምሽት ጀምሮ ትንቅንቅ የሚታይባቸው ውድድሮች እንደሚኖሩ ይጠበቃል። እንግዲህ አድማጮቻችን፣ ለዛሬ ያልነው ስፖርታዊ መሰናዷችንም እስካሁኑ ነበር። ሳምንት በሌሎች ስፖርታዊ ዝግጅቶች ዳግም እንጠብቃቸዋለን። እስከዚያው ጤና ይስጥልን።